የኬንያ ሲቪል ማህበረሰብ ጥምረት የኬንያ ምርጫ ቦርድ ኃላፊዎች ላይ ምርመራ እንዲካሄድ በመጠየቅ ትላንት ማታ የተቃውሞ ሰልፍ አካሂዷል። ጥምረቱ አንዳንድ የምርጫው ኃላፊዎች ከኃላፊነት እንዲነሱም ጠይቋል። ገድሞ ዳዊት ከናይሮቢ ተከታዩን ዘገባ ልኳል። ትላንት ማምሻ በኬንያ ዋና ከተማ በተደረገው ሰልፍ በመቶዎች የሚቆጠሩ ተገኝተው የተሳተፉ ሲሆን የኬንያ ሲቪል ማህበረሰብ ጥምረት መሪዎች ለኬንያ የምርጫ ቦርድና ለኬንያ ዋና አቃቤ ሕግ አቤቱታ አቅርበዋል። ጥምረቱ ትላንት ለሁለቱ መስሪያ ቤቶች አቤቱታን ሲያቀርብ ባለፈው ምርጫ ወቅት ህገወጥ ድርጊት በፈጸሙ የኬንያ ምርጫ ቦርድ ኃላፊዎች ላይ ምርመራ ተደርገው የኬንያ ዋና አቃቤ ሕግ ክስ እንዲመሰርትባቸው ጠይቀዋል። እንጆን ጆሙዌ ጥምረቱን ወክለው በኬንያ የምርጫ ቦርድ ዋና መስሪያ ቤት ፊት ለፊት ለቦርዱ ኃላፊዎች ቱታን ያቀረቡ ተወካይ ናቸው። በነሐሴ 2009 የኬንያ ምርጫ ላይ የኬንያን ሕዝብ ውሳኔ የማናናቅ ወንጀል ተፈጽሟል። ያም ወንጀል የሀገር ክህደት ወንጀል ይሰኛል። እናም እያልን ያለነው የኬንያ ሕዝብ እነኚህ የሕዝቡን ውሳኔ ያናናቁትን ግለሰቦችና ኃላፊዎች ተከታትሎ ይፋረዳቸው ነው። በሁለተኛ ደግሞ ነገሮች ሁሌም እየተለመዱ መሆን የለባቸውም። ከአሁን በኋላ እንደገና ለሕገ ወጥ ድርጊት ተጋልጦ ውጤቱ ሊሻር የሚችል ምርጫ ማካሄድ አንፈልግም። ስለዚህ ጠቅላይ ፍርድ ቤቱ በምርጫ ሂደቱ ያጣጣላቸውን ቴክኖሎጂዎችና አካሄድ በመከተል ሊካሄድ ያለውን ምርጫ ማድረግ አይገባንም። ስለዚህ ለውጥ መደረግ አለበት እንላለን። ምስተር ሞዌ በተጨማሪ የኬንያ የምርጫ ቦርድ ስራ አስፈጻሚ እዝራ ችሎባ እና ሌሎች በዚህ የምርጫ ውጤት ላይ ስማቸው እያለ አግባብ የተነሳው ከስራቸው እንዲነሱ እንዲሁም የኬንያ የምርጫ ቦርድ በነሐሴ ሁለቱ ምርጫ ላይ በአገልግሎት ላይ የዋለውን ማንኛውንም ቴክኖሎጂ መርምሮ ውጤቱን ለሕዝብ ይፋ እንዲያደርግ ጠይቀዋል። የኬንያ ምርጫ ቦርድን ወክለው ከጥምረቱ አቤቱታን የተቀበሉት ኮሚሽነር ሮዝሊን አኮምቤ ለሰልፈኞቹ ጥያቄያቸውን ለምርጫ ቦርዱ ኮሚሽነር እና ለሚመለከተው አካል አቀርባለሁ ሲሉ ቃል ገብቶላቸዋል። ሰልፈኞቹ ለኬንያ ዋና አቃቢግ በተመሳሳይ ሁኔታ አቤቱታ የቀረቡ ሲሆን ጠቅላይ ፍርድ ቤቱ እንዳስቀመጠው ተፈጽመዋል በተባለው ህገወጥ ድርጊት ላይ የተሳተፉ የኬንያ ምርጫ ቦርድ ኃላፊዎች ላይ ምርመራ ተደርጎ አቃቢግ ክስ እንዲመሰረትባቸው ጠይቋል። ሉኒስ ሎዱዋ የኬንያ ዋና አቃቢ ህግ ወክለው ሰልፈኞቹን አናግረው አቤቶታቸውን ተቀብሏቸዋል። እናመሰግናለን። ይህንን አቤቱታ ኬንያ ዋና አቃቤ ህግን ወክለን እንቀበላችኋለን እና አጥንተነው ተገቢውን እርምጃ የምንወስድ ይሆናል። ሌላም ላረጋግጥላችሁ የምፈልገው ነገር ዋና አቃቤ ህጉ ስለ ተፈጸሙት ወንጀሎች በጣም እያሰበበት መሆኑን ነው። ስለዚህም በጥፋቱ የተሳተፉትን ሰዎች በተጠያቂነት እንደዚሁ በቂ መረጃ እንዲገኝ ጉዳዩ ከሚመለከታቸው የምርመራ ተቋማት ጋር በመሆን እየሰራን ነው። እናም በድጋሚ ዋና አቃቢ ህጉን በመወከል ላመሰግናችሁ እወዳለሁ። ይህንን አብዮታችሁን አይተን ወደ እናንተ የምንመለስ ይሆናል። ኬንያውያን ከእኛ የምትጠብቁትን ነገር እንወጣለን። በኬንያ ህግ የኬንያ ዋና አቃቢ ህግ የህዝብ ጥቅም የሚነካ ማንኛውም ወንጀል ሲፈጸም የኬንያ ፖሊስ ኮሚሽን ምርመራ እንዲያደርግ የማዘዝ ስልጣን ያለው ሲሆን በምርጫ ጊዜ ለሚከሰቱ ወንጀሎች እንዲመረመሩ የማዘዝ ስልጣንም አለው። እስካሁን ዋና አቃቢ ህጉ ከምርጫው ጋር የተያያዙ 144 ክስ መዝገቦችን ወደ ፍርድ ቤት ወስደዋል። ከዚህም እስካሁን መቶ ሀያ ሁለቱ ውሳኔ ያላገኙ ሲሆን ሀያ አራት የክስ መዝገቦች በኬንያ የምርጫ ቦርድ ሰራተኞች ላይ በዋና አቃቤ ህጉ የተከፈቱ መሆናቸውን ተናግረዋል። የኬንያ የምርጫ ቦርድ ኮሚሽነር ዋፉላ ቸቡካቲ የኬንያ ፖሊስና የሚመለከታቸው አካላት በማንኛውም የቦርዱ ሰራተኞች ላይ ምርመራ አድርጎ ወንጀል የተገኘባቸውን በቁጥጥር ስር እንዳውል አዘዋል። ሆኖም እስካሁን በይፋ በፖሊስ ቁጥጥር ስር ያዋለ የኬንያ የምርጫ ቦርድ የበላይ ኃላፊ የለም። በድጋሚ እንዲደረግ የተወሰነው የኬንያ ፕሬዚዳንታዊ ምርጫ በጥቅምት 7 2010 እንዲካሄድ ፍርድ ቤት የወሰነ ሲሆን፣ በዚህም ሳምንት መጀመሪያ በምርጫ ቦርዱና በሁለቱ ተፎካካሪዎች መካከል ልደረግ የነበረው ስብሰባ ሳይሳካ ቀርተዋል። ከኡሁሩ ኬንያታ ተቀናቃኙ ራይላ ኦዲንጋ ጋር በኬንያ ምርጫ ቦርድ ዋና መስሪያ ቤት ተገኝተው የነበሩ ሙሳሊያ ሙዳቫዲ ውይይቱ ሳይካሄድ የቀረው የፕሬዝዳንት ኬንያታ ተወካይና እሳቸው ባለመገኘታቸው መሆኑን ተናግረዋል። ጉዳዩን አስመልክተው የኡሁሩ ኬንያታ ምክትል ለመሆን በመወዳደር ላይ የሚገኙት ዊሊያም ሩቶ ስብሰባው ላይ መገኘት ያልቻል ነው ቀድሞ ስለ ስብሰባው በጊዜ ስላልተነገረን ነው ሲሉ መልስ ሰጥተዋል። ቢሆንም የየፓርቲ ተወካዮቹ ለየብቻ ከምርጫ ኮሚሽነሩ ጋር የተገናኙ ሲሆን የተቀናቃኙ ፓርቲ ተወካዮች ከምርጫ ኮሚሽኑ እስካሁን ይዘቱን ማብራራት ያልቻሉት ዶክመንት መቀበላቸውን አሳውቀዋል። የኬንያ ፓርላማ ባለፈው ማክሰኞ ወደ ስራ የተመለሰ ሲሆን ፕሬዝዳንት ኬንያታ የተቃዋሚ ፓርቲ ፓርላማ ተወ ዎች ያልተገኙበት ፓርላማ ላይ ንግግር አድርገዋል።